ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የወረዳው አስተዳዳሪ ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለአሜሪካ ድምፅ ገለጡ። አካባቢ ላይ እንደገና የሰዎቹ ህት እስካሁን በማስፋት ላይ ማሩ የታጠቁ አባላት ናቸው። እስካሁን ለእኛ በሚመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃላል የወረዳው አስተዳዳሪ አቶ አማኑኤል አብደላ ናቸው። ኦነግ ምላሽ አለው። ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥብቀት ለማወቅ እየተከታተልን ነው። የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ናቸው። ዘገባውን እንመለከታለን። ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀረ ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ካደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ በንጽጽር በሌብነት ባነሰ ደረጃ የሚታሙ ስራቸውን የሚያከብሩ ጠቅላይ ሚኒስትር አቢይ አህመድ የአዲሱን ካቢናቸውን አምሳ ከመቶ ሴቶች ሚኒስትሮች ማጨታቸው ስለምን እንደሆነ ለምክር ቤቱ ካስረዱበት ቀንጨብ ያደረግነው ነው። ሙሉ ዘገባውን በዜና መጽሔት ክፍለ ጊዜ ይዘናል። ለመሆኑ ይህና በህዝቡ ዘንድ ምን ምላሽ ተሰጠው? የውሳኔውን አንድምታ የሚቃኙ እንግዳ ይዘናል። በሴቶቻችን እምነት ሊኖረን ይገባል። አጋጣሚ ሆነው በታሪካችን ብዙ ትልልቅ ከፍተኛ ቦታ ሳገኙ ቀርቷል። ያው የወንድ ተስፋ የሆነውና የወንድ ዓለም እንደመሆኑ መጠን ተለውጧል። በጥሩ ተስፋ ብንመለከተው የተሻለ ይሆናል። የመጨረሻው ተናጋሪ ደግሞ የኢኒሽቲቭ አፍሪካ ዲሬክተር እንዲሁም የአፍሪካ ንግድ ምክር ቤቶች ሥራ አስፈጻሚ ዲሬክተር አቶ ክቡር ገና ናቸው። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 7 2011 ዓ ም ስርጭቶቻችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ብርሃን ጋር ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ኢትዮጵያ ኤርትራና ሶማሊያ በምስራቅ አፍሪቃ የተገኘውን ሰላም ለማጎላበት በጋራ ለመስራት ተስማሙ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልሕ እና የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሳ አዋድ የተሳተፉበት የሶስትዮሽ ውይይት በዛሬው ዕለት የተካሄደው ሞቃዲሾ ውስጥ መሆኑ በአገር ውስጥ መገናኛ ብዙኃን ተዘግቧል። ውይይቱ ያተኮረው በሶስቱ ሀገራት መካከል ባለው የኢኮኖሚ የፖለቲካና የጸጥታ ትብብሮች ላይ ነው። ሚኒስትሮቹ በተለይም በአፍሪካ ቀንድ ሰላም መረጋጋትና ብልጽግናን ለማረጋገጥ የሚደረገውን ጥረት ማጠናከር በሚቻልበት ሁኔታ ላይ ሰፊ ውይይት ያደረጉ ሲሆን በተለይም በቅርቡ አስመራ ላይ በሶስቱ ሀገራት ከተደረሰው ስምምነት በኋላ የመጡ አዎንታዊ ለውጦችን ገምግመዋል። በዚህ ወቅት የኢትዮ ኤርትራ ድንበር መከፈትና ወደ ሦስቱ ሀገራት ዋና ከተሞች የአየር ትራንስፖርት መጀመርን ለአብነት አንስተዋል። የኢትዮጵያ የኤርትራና የሶማሊያ ሚኒስትሮች በአጠቃላይ በምስራቅ አፍሪቃ የተገኘውን አበራታጅ ሰላም ለማጎላበትና የኢኮኖሚ ትብብርን ለማሳደግ ቀጠናዊ ውህደትን ማምጣት በሚቻልበት ሁኔታ ላይም መወያየታቸው ተዘግቧል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከቱርኩ ፕሬዚዳንት ሬሴፕ ታይፕ ኤርዶጋን ጋር ተገናኝተው ተነጋግረዋል። ውጭ ጉዳይ ሚኒስትር ፖምፒዮ ወደ ቱርክ ያመሩት መቀመጫው ዩናይት ስቴትስ ውስጥ ስለሆነው ጋዜጠኛ መጥፋት የተደረገውን የምርመራ ውጤት እንደሚገልጹላቸው ከሳዑዲ አረቢያ መሪዎች ዋስትና ካገኙ በኋላ ነው። የማይክል ብራውንን አጠር ያለ ዘገባ አዲሱ አበበ ይዞ ቀርቧል። የአሜሪካው ውጭ ጉዳይ ሚኒስትር ማይክ ፖምፔዮ የአንካራን ኢዞን ቦጋ አየር ማረፊያ ሲለቁ ቀደም ሲል ከፕሬዚዳንት ኤርዶጋን ጋር ስለ ጋዜጠኛ ጃማል ሐሾጊ በዝግ ከመወያየታቸው በቀር ከጋዜጠኞች ጋር አልተነጋገሩም። ከሳውዲ አረቢያ ወደ ቱርክ ከመብረራቸው አንድ ቀን አስቀድሞ ደግሞ ከሳውዲው ንጉሥ ሳልማንና ካልጋወራሽ ልጃቸው ልዑል መሐመድ ቢን ሳልማን ጋር የጋዜጠኛ ሐሾጊን መሰውር አስመልክተው ተወያይተዋል እናም ከሪያድ ከመነሳታቸው አስቀድሞ እንደተናገሩት የጠፋውን የሳውዲ ጋዜጠኛ በተመለከተ የሳውዲ መንግሥት ግልጽ ምርመራ እንደሚያደርግ ቃል ገብቶላቸዋል። ሐሾጊ በሕይወት አለ ወይስ ሞቷል የሚል ጥያቄም ከጋዜጠኞች ቀርቦላቸው ነበር። ለሚስተር ፖምፔዮ ስለዚያ መናገር አልፈልግም፣ እነርሱም አልፈለጉም። ምርመራውን በተሟላ ሁኔታ ማካሄድ ይፈልጋሉና ነው እናም ያን ዕድል መፍቀድ ትክክል ይመስለኛል። ከዚያ በኋላ ነው መፍረድ የምንችለው። ያካሄዱትን ምርመራ መመዘን የምንችለውም ያኔ ነው። በሳውዲ አረቢያው ንጉሣዊ ስርዓት ላይ የሰላ ሂስ በመሰንዘር የሚታወቀው ለዋሽንግተን ፖስት ጋዜጣ ሚጽፍ የነበረውና ኑሮውን በዩናይትድ ስቴትስ ያደረገው የሳውዲው ተወላጅ ጋዜጠኛ ጀማል ሐሾጊ ለመጨረሻ ጊዜ የታየው ልክ የዛሬ 15 ቀን መስከረም 22 ቱርካዊት እጮኛውን ለማግባት አስፈላጊ ዶክመንቶችን ወይም መረጃዎችን ለመውሰድ ኢስታንቡል ውስጥ ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ሲገባ መሆኑ ተገልጧል። ከዚያ የት ገባ፣ ምን የዋጣው አልታወቀም። ሲወጣም አልታየም። የቱርክ ባለስልጣናት የሳውዲ ሠራተኞች ገድለውታል ሲሉ፣ የሳውዲ ባለስልጣናት በበኩላቸው ከቆንስላው ጽፈት ቤት ወጥቷል ይላሉ። ዎል ስትሪት ጆርናል ጋዜጣ እንደ ዘገበው ከሆነ ሳውዲዎች ሐሾጊን ደብድበው ገድለውታል። የቱርክ ባለስልጣናትም መረጃዎችን ለዩናይትድ ስቴትስና ለሳውዲ ባለሥልጣናት እንደሰጡ ጽፏል። ኒውዮርክ ታይምስና ዋሽንግተን ፖስት ጋዜጦች በበኩላቸው 15 የቱርክ ባለሥልጣናትን ጨምሮ አያሌ ተጠርጣሪዎች በሳውዲው የደህንነት አገልግሎትና በልዑል አልጋ ወራሹ መዝገብ ውስጥ ይገኛሉ በማለት አስፍረዋል። የአውሮፓ መንግሥታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ካሾጊ ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ካሾጊ ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። አብዛኛው ሚዲያ ያተኮረው በካሾጊ ጉዳይ ላይ ዩናይትድ ስቴትስ በምትሰጠው ምላሽ ቢሆንም ሳውዲ አረቢያ በማያጠራጥር ሁኔታ በካሾጊ ደብዛ መጥፋት ተግባር ውስጥ ካለችበት የአውሮፓ መሪዎች ስለሚወስዱት እርምጃ እያሰላሰሉ መሆናቸው ታውቋል። ከሳውዲ አረቢያ ንጉሳዊ አገዛዝ ጋር ያላቸውን ጠቃሚ ያሉትን ግንኙነት ሳይጎዳ እርምጃ ስለመውሰድ እያሰቡ መሆናቸው ተዘግቧል። የብሪታንያ ከአውሮፓ ሕብረት የምትወጣበትን ሂደት አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ በማይታይበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ከአውሮፓ ህብረት መሪዎች ጋር ሊነጋገሩ ነው። ለወራት ያህል ሲካሄድ በቆየው ድርድር በብዙዎቹ ጉዳዮች ላይ ስምምነት አስገኝቷል ተብሏል። ይሁንና በሰሜን አየርላንድና የአውሮፓ ህብረት አባል በሆነችው አየርላንድ መካከል ያለውን የድንበር አያያዝ ያካተቱ ጉዳዮች አበይት መሰናክሎች ናቸውም ተብሏል። ጠቅላይ ሚኒስትሯ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ሌሎች ሀያ ሰባት የአውሮፓ ሀገራት መሪዎች የብሪታንያን መውጣት በሚመለከት ስለሚደረጉ ድርድር ጥራት ላይ እንደሚወያዩ ተይዟል። አድማጮች ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አፍጋኒስታን በሚካሄደው የምክር ቤት ምርጫ ሊወዳደሩ የነበሩ ሰው በምርጫ ዘመቻ ጽህፈት ቤታቸው ላይ በተፈጸመ የቦምብ ጥቃት እንደተገደሉ የሄልማንድ ክፍለ ሀገር ባለሥልጣኖች ተናግረዋል። ጃባር ኳህርማን ላሽካርጋ ከተማ በሚገኘው የምርጫ ዘመቻ ጽህፈት ቤታቸው ላይ በደረሰ ፍንዳታ እንደተገደሉ የሄልማንድ አስተዳደር ቃል አቀባይ ኦመር ዙዋክ ገልጸዋል። በርካታ ሌሎችም በፍንዳታው እንደቆሰሉ ቃል አቀባዩ ተናግረዋል። የሄልማንድ የአስቸኳይ ጊዜ ሆስፒታል ሐኪም ሁለት ሰዎች እንደሞቱና ስድስት እንደቆሰሉ ተናግረዋል። የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ ቅጥር ግቢ የቦምብ ጥቃት ያደረሰውና የሩምታ ተኩስ የከፈተው አንድ የሀያ ሁለት ዓመት ዕድሜ ተማሪ ነው። ዛሬ በተፈጸመው ጥቃት አስራ ስምንት ሰዎች እንደተገደሉና እስካሁን በታወቀው ሀምሳ ሰዎች መቁሰላቸውን መርማሪዎቹ ይናገራሉ። መርማሪዎቹና የኮሌጁ ዲሬክተር በገለጹት መሰረት ከፍንዳታው በኋላ መሳሪያ የያዘ ሰው ከርች በተባለች ከተማ በሚገኘው የትምህርት ቤቱ ህንጻ ቅጥር ግቢ ውስጥ እየተዘዋወረ ባየው ሰው ላይ ሁሉ ይተኩስ ነበር። ክሪሚያ ያሉት ከፍተኛ የሩሲያ ባለስልጣን ሰርጌይ አክሲኖቪች ተማሪው ከጥቃቱ በኋላ ራሱን እንዳጠፋም ገልጠዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጽኑ ምርመራ እንዲደረግ ትእዛዝ አስተላልፈዋል። ሰለባ ለሆኑ ቤተሰቦችም ሀዘናቸውን ገልጠው ቃል አቀባያቸው ዲሞትሪ ፔስኮቭ ጠቁመዋል። በመጨረሻም የሚያንማር ወታደራዊ ኃይል ባለፈው ዓመት በሮሂንጋ ሙስሊሞች ላይ በርካታ የጭካኔ ተግባሮች ፈጽመዋል የሚለው ልዩ የተባበሩት መንግስታት ድርጅት ስላገኘው መረጃ ለድርጅቱ የጸጥታ ምክር ቤት ያቀርባል። ከአስራ አምስቱ የጸጥታ ምክር ቤት አባላት ዘጠኙ ብሪታንያ፣ ፈረንሳይ፣ አይቮሪ ኮስት፣ ኔዘርላንድ፣ ፔሩ፣ ፖላንድ፣ ስዊድን እና ዩናይትድ ስቴትስ በያዝነው ወር ከልዩ ቡድን መሪ ጋር ተገናኝተው መነጋገር እንደሚፈልጉ ትላንት በኦፊሴል ጥያቄ አቅርበዋል። በተባበሩት መንግስታት ድርጅት የሚያንማር አምባሳደር ሀውዱሷን በበኩላቸው በላኩት ደብዳቤ ስብሰባ መጠራቱን ተቃውመዋል። ለተደረጉት ሌሎች መሻሻሎች እውቅና ሳይሰጡ ተጠያቂነት እንዲኖር የሚጠይቁ ከሆነ መጨረሻው ውድቀት የሚሆን አደገኛ ጥረት ነው በማለት አስጠንቅቀዋል። አድማጮች የምሽቱ ዜናችን ዚላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐዬንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። በአማሮ ወረዳና በምዕራብ ጉጂ ዞን አዋሳኝ አካባቢዎች የተፈጠረውን ግጭት ለማብረድ ከገቡት የመከላከያ ሰራዊት አባላትም ሶስቱ መገደላቸውንና ሁለቱ መቁሰላቸውን የተናገሩት አስተዳዳሪው አቶ አማኑኤል አብደላ ታጣቂዎቹም የኦሮሞ ነጻነት ግንባር ኦነግ ሰዎች ስለመሆናቸው መረጃ ደርሶናል ነው ያሉት። በሌላ በኩል ስለ ጉዳዩ መረጃ እንደደረሳቸው የተናገሩት የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ድርጊቱ የተፈጸመው በኦነግ ሰራዊት ነው አይደለም የሚለውን በማጣራት ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በደቡብ ክልል የሰገን ህዝቦች ካሉት አምስት ወረዳዎች አንዱ የሆነው የአማሮ ወረዳ አስተዳዳሪ አቶ አማኑኤል አብደላ ለአሜሪካ ድምጽ እንደተናገሩት ሐሙስ ጥቅምት 1 2011 ዓ ም ከጠዋቱ አምስት ሰዓት አካባቢ በምዕራብ ጉጂ አዋሳኝ ቀበሌ ላይ በታጣቂዎች ጥቃት እንደተፈጸመ ተናግረዋል። በእለቱ ጎልቦ የሚባል ቀበሌ ላይ ከጉጂ ለጠሪ ከሚባል ቀበሌ አካባቢ በከፍተኛ ሁኔታ ታጥቆ የመጡ ሰዎች ቀበሌውን በስፋት ወረው የነበረበት ሁኔታ ነው ያለው። በዛ ወቅት ያው አካባቢውን ለማረጋጋት የተቀመጠው የመከላከያ ስራ አለ። እቱም አካባቢ እየተንቀሳቀሰ ችግሮችን ለማብረድ የሚሰራ በዕለቱም ችግሩ የከፋ እንዳይሆንና ጉዳት እንዳይደርስ በ ወደ አካባቢው ተንቀሳቅሰው የሚንቀሳቀስ ግን ኮሳ የተፈጸመው በመከላከያ ስራዎች ላይ ጭምር ነው እና በዛ መሀል ከመከላከያ ሰራዊት ጋር የተፈጠረው መተኳኩስ መከላከያ ሰራዊትን ጭምር የተሰዋበት እና የቆሰሉበት በደረሰው ጥቃት ሶስት የመከላከያ ሰራዊት አባላት ሕይወታቸው አልፎ ሁለት መቁሰላቸውን ገልጸው በወረዳው ላይ የሚገኘው የመከላከያ ሰራዊቱ የሻምበላ አመራር ባዘጋጀው ስርዓት መሰረት አባላቱ በየእምነታቸው በተዘጋጀ ስርዓት ከትላንት በስቲያ ሰኞ ጥቅምት አምስት ቀን እዛው አማሮ ውስጥ መቀበራቸውን አቶ አማኑኤል ተናግረዋል። አያይዘው በዚህ አካባቢ የሚከሰተው ግጭት ረዘም ያለ ጊዜ ማስቆጠሩን ጠቁመው የአማሮ ወረዳ አመራሮች ከምዕራብ ጉጂ አመራሮች ጋር በጋራ በመሆን ችግሩን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ይገልጻሉ። ነገር ግን በሁለቱም አካባቢ የተለያዩ ትንኮሳዎች ስላሉ እሱን ለመከላከል መከላከያ የሰራዊት አባላት እዛ እንደሚገኙ ገልጸው ሀሙስ እለት ደግሞ ጥቃቱን የፈጸሙት ታጣቂዎች በዚህኛው የመከላከያ ሰራዊት አባላት ጭምር ላይ ነው ብለዋል። እንግዲህ ታጣቂዎቹ መደበኛ የህዝብ ክፍል አይደሉም። የተለያየ አላማ ያላቸው እና በተደጋጋሚ አካባቢ ላይ ከብት በመዝረፍ እንደገና የሰዎችን ህይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በሚመጣው መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ ያለ ነገሮች የበረዱ ይመስሉና ተመልሰው በሁለትና በሶስት ቀናት ውስጥ ውጥረት ውስጥ ይገባል፣ ያሉት አቶ አማኑኤል የምዕራብ ጉጂ አመራሮችን በተደጋጋሚ እያነጋገርን ነበርን ብለዋል። በጉዳዩ ላይ ከምዕራብ ጉጂ ዞንም ወረዳ አመራሮችም ጋር በተደጋጋሚ ስንነጋገር መትናል። በየጊዜው ጊዜ እየተነጋገርን ነው፣ ግን ችግሩ እነሱን መቆጣጠር ከምንችሉት በላይ የሆነ እንዳለ ነው መስረት። በሌላ በኩል የኦነግ ስራ አስፈጻሚ አባል እና ቃል አቀባይ የሆኑት አቶ ቶሌራ አዳባ በዚህ አካባቢ ጥቃቱን ያደረሱት ታጣቂዎች የኦነግ ናቸው መባሉን አንስቼ ጠይቂያቸው ነበር። በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው፣ እያጣራን ስለሆነ ከዚህ በላይ በአሁኑ ጊዜ ለማለት የሚችለው ነገር የለም። በዛ በኩል እነዚህ ይህን ድርጊት የፈጸሙት የኦነግ ወታደሮች ናቸው አይደሉም፣ የሚሉትን ነው የምታጣሩት? አዎ፣ ያንን እያጣራ ነው። ምን መሰለች ችግሩ በአሁኑ ሰዓት እንግዲህ በኦነግ ስም በየቦታው የሚንቀሳቀሱ ታጣቂ ሀይሎች አሉ። እነዚህ ሰዎች ልዩ ልዩ ጥቃቶችን ሲያደርሱ፣ የመከላከያ ሰራዊትም ፀጥታን ለማስከበር ጸጥታ የማስከበር ኃላፊነታቸውን ለመወጣት በግዳጅ ላይ ይሰማራሉ። በዛ መሀል ግጭት መፈጠሩ ያለ ጉዳይ ነው። ግን እነዚህ ትክክለኛ የኦነግ አባላት ናቸው ወይ አይደሉም የሚለውን በበኩላችን ማጣራት አለብን። እነሱ የታጠቀ ሀይል በሙሉ ለኦሮሞ ነጻነት ግንባር ሰራዊት ሊወስዱ ይችላሉ። ግን በዚያ ስም የሚንቀሳቀሱ ከአሁን በፊትም በልዩ ልዩ ቦታዎች የዚህ አይነት እንቅስቃሴ የሚያደርጉ ሀይሎች መኖራቸውን እናውቃለን። ያንን ደግሞ ስናጣራ የእኛ አለመሆናቸውን ስናረጋግጥ ተገቢሞች ስንሰጣለን ማለት ነው። እንግዲህ አጣርታችሁ መቼ መልሼ ልደውል ምንደረሳችሁ የሚለውን ለማረጋገጥ እንግዲህ ሁለት ሶስት ቀን በኋላ መጠየቅ ትችያለች። ከመንግስት ጋር ያላችሁ ውይይት ምንደረሰ ከዚህ ከታጠቁ ሰራዊቶች ጋር በተያያዘ ያለው በመንግስትና በኦሮሞ ነጻነት ግንባር መካከል በሰራዊቱ አያያዝ ላይ ምንም የተፈጠረ ችግር የለም። አሁንም ደግሞ ከመንግስት ጋር እየተሰራ ነው። በዛ ላይ ስምምነት ላይ የተደረሰ እየተደረሰ ነው። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በጉዳዩ ላይ ያላቸውን አስተያየት ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ሰሞንኛው ትኩስ ርዕስ ነው። ቀጣዩ ትላንት የኢትዮጵያ ፓርላማ ያጸደቀውን የካቢኔ ጠቅላይ ሚኒስትሩ ያቀረቡትን የካቢኔ ዝርዝርና ውሳኔ ይመለከታል። አድማጮች ቀደም ካለው ዜናችን ጋር በመግቢያችን ካስተዋወቅ ርዕስ ጋር ነው የምንቆየው ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት በትላንትናው ዕለት ማጽደቁ ይታወሳል። አዲሱ የካቢኔ አባላትም በብቃት በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ነው ጠቅላይ ሚኒስትር አብይ ለምክር ቤቱ ያብራሩት። ከአዲሱ ካቢኔ በኢትዮጵያ ለመጀመሪያ ጊዜ ሀምሳ በመቶ ወይም ከሀያው አዲስ የካቢኔ አባላት ውስጥ አስሩ ሴቶች ናቸው። ጠቅላይ ሚኒስትር አብይ አህመድ እጩ ተሿሚዎቻቸውን ለምክር ቤቱ ሲያስተዋውቁ ባሰሙት ንግግር ኢትዮጵያ በተያያዘቻቸው የለውጥ ጉዞዎች ውስጥ የሴቶች ተሳትፎ ከፍተኛ ቦታ የሚሰጠው መሆኑን ነበር ያስረዱት የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ሲያቀርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን ሀያ የካቢኔ አባላት አስሩ ወይም ሀምሳ ፐርሰንት ሴት ሆነው ቀርበዋል። ይህን ለየት ባለ ስሜት የተሰማውን ወይም ይፋ የተደረገውን የጠቅላይ ሚኒስትሩን የካቢኔ አባላት ሹመት ተከትሎም ጠቅላይ ሚኒስትሩ በአገሪቱ ታሪክ የመጀመሪያ ለሆነው የሰላም ሚኒስቴር ሚኒስትር እስካሁን የህዝብ ተወካዮች ምክር ቤቱ አፈ ጉባኤ የነበሩትን ወይዘሮ ሙፈሪያት ካሚልን ሾመዋል። ወይዘሮ ሙፈሪያት ከዚህ ቀደም በተለያዩ የስራ ኃላፊነቶች የሰሩ ናቸው። የዲሞክራሲ ግንባታ ማዕከል የምርምር ኃላፊ በመሆን በሚኒስትርነት ማዕረግ የመለስ አመራር አካዳሚ ምክትል ፕሬዝዳንት በመሆንም አሁንም በሚኒስትር ማዕረግና ና እንዲሁም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሴቶችና ህጻናት ሚኒስትር የነበሩ ሲሆን፣ በድርጅት ደግሞ የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ና የኢህአዴግ የስራ አስፈጻሚ ኮሚቴም አባል ናቸው። ሌላዋ በኢትዮጵያ ታሪክ ያስመዘገቡ ሴት ደግሞ የሀገር መከላከያ ሚኒስትር በመሆን የመጀመሪያዋ ሴት ተሿሚ ኢንጂነር አይሻ መሀመድ ናቸው። የአፋር ክልል የአደጋ መከላከል ና ምግብ ዋስትና ቢሮ ኃላፊ፣ እንዲሁም የባህልና ቱሪዝም ሚኒስትር ነበሩ። እስካሁኑ አዲሱ ሹመታቸው ድረስ ደግሞ የኮንስትራክሽን ሚኒስትር ነበሩ። በድርጅት የአፋር ብሔራዊ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አባል ናቸው። ጠቅላይ ሚኒስትር አብይ ያለማሰለስ የሴቶችን ተሳትፎ ማሳደግ ለሀገር ሁለንትናዊ ደህንነትና እድገት ወሳኝ፣ እንዲሁም አማራጭ የሌለው መሆኑን በማሳሰብ የሚታወቁ ናቸው። ለእነኚህ ከፍተኛ የኃላፊነት ቦታዎች ሴቶችን ስለመረጡበትም ሲናገሩ እንዲህ ብለዋል። ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀረ ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ያደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ በንጽጽር በሌብነት ባነሰ ደረጃ የሚታሙ ስራቸውን የሚያከብሩ በተጨባጭ ሰርተው የጀመርነውን ለውጥ ሊያዘርቁ ስለሚችሉ የእነሱን ሃምሳ ፐርሰንት አስፈጻሚ እንዲይዙ በህግ አወጣጥ እና አተረጓገም ሂደት ውስጥም በዲሞክራሲ ተቋማት ውስጥም ይኸው አሰራር ተጠናክሮ እንዲቀጥል ድርጅታችን በጉባኤው ባስቀመጠው አቅጣጫ መሰረት ተግባራዊ ሆኖ ለዚህ ምክር ቤት እንዲቀርብ ሆኗል። የተቀሩት አዳዲስ ሴት የሚኒስትርነት ተሿሚዎች የኢህአዴግ የስራ አስፈጻሚ ኮሚቴ አባልና የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። የንግድና ኢንዱስትሪ ሚኒስትር ሆነዋል። የአዲስ አበባ ከተማ ምክትል ከንቲባ የነበሩት ወይዘሮ ዳግማዊት ሞገስ የትራንስፖርት ሚኒስትር። ከአሁን ቀደም የባህልና ቱሪዝም አሁን ደግሞ የሰራተኛና ና ማህበራዊ ጉዳይ ሚኒስትር የሆኑት ደግሞ ዶክተር ሂሩት ወልደማርያም ይባላሉ። የህጻናት ሴቶች ና ወጣቶች ጉዳይ ወይዘሮ የአለም ጸጋይ አስፋው፣ የባህልና ቱሪዝም ሚኒስቴር አዲስ ተሿሚም ሴት ናቸው። ዶክተር ሂሩት ካሳው ይባላሉ። ወይዘሮ አዳነች አበቤ የኦዴፓ እና የኢህአደግ የስራ አስፈጻሚ አባል ናቸው የገቢዎች ሚኒስትር ሆነው ተሾመዋል። በሚኒስትር ማዕረግ የፕላንና ልማት ኮሚሽን ኮሚሽነር የሆኑት ደግሞ ዶክተር ፍጹም አሰፋ አደላ ይባላሉ። ሌላዋ ዶክተር ኤርጎጌ ተስፋዬ ወልደ መስቀል ይባላሉ፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትር ሆነው የተሾሙት ናቸው። ቆንጂት እንግዲህ፣ የሴቶች ተሿሚዎች መብዛት ይልቁንም ደግሞ እኩሌታውን ኃላፊነት መረከብ ታሪካዊ መሆኑ በተደጋጋሚ ተነግሮለታል። የሚያነቃቃ ሀሳብ መሆኑ ለወጣት ለታዳጊ ሴቶች ሊፈጥር የሚችለውን የመነቃቃት ስሜትና በራሴ መተማመን ሁኔታ ጥያቄ ውስጥ አይገባም። ግን ታሪካዊ መሆኑን ያህል ፈታፈታ አድርገን እንድንጠይቅ ያደርጋል። እነህ ሴቶች ምንሰሩ ከዚህ ቀደም ቤትኛዎቹ ስራዎቻቸው ይታወቃሉንም ብዙ መወያየት ያለብን ይመስለኛል ነው። በተለይ ዋና ዋናዎቹን አዲሱን የሰላም ሚኒስቴር ሚኒስትርነት የተሾሙትን ወይዘሮ ሙፈሪያትንና ለመከላከያ ሚኒስትርነት የመጀመሪያዋ ሴት የሆኑትን ወይዘሮ አይሻ መሀመድ ይሄ ትልልቅ የሚኒስትርነት ቦታ ነው ና ወደፊትም ልናገኛቸው እንሞክራለን። ልክ ነው ቆንጂት፣ ሰፋ ያለ ውይይት ደግሰናል አስበናል። በተከታታይ ይልቁንም ደግሞ ተሰሚነት ያላቸው ስለ ሴቶች ጉዳይ የሚቆረቆሩ ስለ ሴቶች ጉዳይም ብዙ የሰሩ ከወጣቱም ቀደም ካለውም ትውልድ እንግዶች ጋብዘን ልናወያይ እያሰናዳድ ነው። አሁን ግን በጠቅላላ ሁኔታ የሚታየውን ትንታኔ የሚሰጡን እንግዳ መስመር ላይ ይጠብቀናል። እኔና አንቺ ሰፋ ባለው ብዙዎችን ባካተተው ውይይት እንመለሳለን፣ እንግዶችን ይዘን እንመለሳለን። አመሰግናለሁ። መልካም አሉላ። አድማጮች አሁን ወደ ውይይቱ ወደ ተከታዩ ትንታኔ ርዕስ ነው የምንሻገረው። የኢኒሼቲቭ አፍሪካ ዲሬክተር እና የአፍሪካ ንግድ ምክር ቤቶች ስራ አስፈጻሚ ዲሬክተር አቶ ክቡር ገናን ጋበዝ ነው ወደዚያ አቶ ክቡር የትላንትና የሕዝብ ተወካዮች ምክር ቤት ውሳኔ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመትና ሽግሽግ በተመለከተ የርሶን እይታ እንዲያካፍሉን ጋበዝ የጋበዝ ነው። ታሪካዊነቱ ብዙ ተነግሮለታል። ከዚህ ቀደም ታይቶ በማይታወቅ ሁኔታ ከተሿሚዎች ሀምሳ በመቶ ሴቶች መሆናቸው እያነጋገረ ነው። አይነቱ ለየት ያለ ነውና በዚሁን እንደርደር። ተቀድሶ በስራ ተሳትፎም በኃላፊነትም በሰሩባቸውም ቦታዎች ሴቶች በአመራር ኃላፊነት ቦታ የሚሰሩበትን በቅርበት የማየትም አብረውም የመስራትም እድል የነበረውት ይመስለኛል። ከጠቅላላው ስሜት እንነሳ። ምን ተሰማው? ምን ታዘቡ? ይህ የተጠበቀ ነው ለማለት ያስቸግራል። ከዚህ በፊት የመጀመሪያውን ካቢኔት ሲያቋቁሙ የሴቶች ቁጥር አነስተኛ በመሆኑ አንዳንድ ሰዎች የተቹ ነበሩ። ነገር ግን አሁን ደግሞ አዲሱን ሲያቋቁሙት ወንድና የሴትን ስሮች ቁጥር እኩል በማድረግ ሕዝቡን በሙሉ እንዲገረም ራሱም እንዲጠይቅና ሁኔታው ያልተለመደን እንደመሆኑ መጠን በኢንተርናሽናልም ደረጃ እንዲታይ ሆናል። እኔ ግን በሁለት ሺ አስራ ስምንት እንዲያውም ጥሩ ጊዜ ጀመርን ይመስለኛል። እንደዚህ ማሰብ ለብዙ ለውጦችም በር የሚከፍት ይመስለኛል። የቀደሙ አሰራሮችን መለስ ብሎ ማየት የትኞቹ ሰሩ፣ የትኞቹ አልሰሩ፣ ምንም እንዲመለከቱ ይጠበቃል። አዳዲስ ህልሞች፣ አዳዲስ ተስፋዎች የፈነጠቀ አደረጃጀትም ነውና የቶቹ ዘለቄታ ያለው ውጤት ያመጣሉ የሚለውም መጠየቁ አይቀርም። በትላንትና እምለት ዜናውን ተከትሎ አንስተናል። የእነኚህ ሴቶች ወደ ከፍተኛው ኃላፊነት መምጣት ይልቁንም በካቢኔ ውስጥም በአይነተኝነታቸው ተለይተው የሚታዩ የመከላከያ ሚኒስትርን የመሰሉ የሰላም ሚኒስቴር አዲስ ነው። በስሩ በርከት ያሉ የደህንነት መስሪያ ቤቶችና የፖሊስ ኮሚሽንን ያቀፈ ነው። ሴቶች መሆናቸው የበለጠ እንዲያነጋግር የበለጠም ጎላ ብሎ እንዲታይ አድርጎታል። ቦታዎቹ ከሚጠይቁት ኃላፊነት አንጻር እንግዲህ ውጤቱ እንዳሉት ወደፊት የሚታይ ነው የሚሆነው። ነገር ግን በሚኒስትር ደረጃ ወደ ኋላ ታሪኩን ብንወስድ በፋይል ማራም ጊዜ ብንወስድ እንደዚሁም በተመለስ ጊዜ ብንወስድ በወቅቱ የተሾሙት ሚኒስትሮች አሁን ተመልሰን ጊዜውን ስናጤ ነው ይህ ነው የሚባል ሚኒስትር እኔ በበኩሌ አይመጣልኝም። ማለት የመከላከያ ሚኒስትር ከዚህ በፊት ወንድ ነበረ ከማለት ውጭ፣ ስለዚህ ሴቶች ስለሆኑ ነው አሁን መቼም ጉዳዩ ትንሽ ትኩረትን የሳበው። እንዳልኩት ወደፊት እንግዲህ እነዚህ የሴት ሚኒስትሮች ውጤት ይታያል። ምንድን ነው የሚታየኝ? እኔ አሁን በካቢኔ ሚኒስቴር ስብሰባ ላይም ውይይቱ ትንሽ የሚለወጥ ይመስለኛል። እንግዲህ ሴቶች በራሳቸው የሚያመጡት አመለካከትና ባህሪ ከወንዶች ሊለይ ይችላል። በዛም ስንወስ ሊያመጡ የሚችሉት አዳዲስ ነገሮች ወይም ደግሞ አዳዲስ ጉዳዮች፣ የውይይቱ አካሄድ እንዴት ይመስላል የሚለው እንደበፊቱ ይቀጥላል የሚል እምነት የለኝም። አዲስ ነገር እናያለን የሚል እምነት ነው ያለኝ እኔ በበኩሌ ሳየው ብዙዎቹ በእርግጥም አዲስ ናቸው። ብዙዎቻችን አዲስ የሆነ ነገር መቼም ትንሽም ቢሆን ያስደነግጠናል። ነገር ግን በሴቶቻችን እምነት ሊኖረን ይገባል። በአብዛኞቻችን መቼም በሴት እናት በጥሩ እንዳሳደጉን ነው የምናውቀው። እንዳጋጣሚ ሆነው በታሪካችን ብዙ ትልልቅ ከፍተኛ ቦታ ሳያገኙ ቀርሷል። ያው የወንድ ተስሎ ነው እና የወንድ ዓለም እንደመሆኑ መጠን ይህ ተለውጧል። እንግዲህ የምናየው ይሆናል ብዬ ነው የምገምተው። በጥሩ ተስፋ ብንመለከተው የተሻለ ይሆናል የሚል እምነት አለኝ። በጥሩ ተስፋ ብንመለከተው ብለዋል አቶ ክቡር። ገና አዲስ ተስፋ እንደመሆኑ አዳዲስ አቀራረቦችን እናይ ይሆናል፣ በካቢኔ ክርክሮችም ጭምር ብለዋል። የሴቶች የሆነ ምን አይነት ነገር እንደው ይጠብቃሉ? በሀሳብ ደረጃ ሊነሳ የሚችል አዲስ ነገር እናያለን ስላሉ ነው እንግዲህ አዲስ ነገር እንደውም አንደኛው ሚኒስቴር መስሪያ ቤት የሰላም ሚኒስቴር የሚል ነው። እሱም በሴት የሚመራ ሚኒስቴር ነው። እንግዲህ ብዙ ቦታ ይኖራል ብዬ አልገምትም። ሀሳቡ ግን ወደ አሜሪካ እንኳን ብንወስድ ገና የአሜሪካን ኮንስቲቲዩሽን ሲጻፍ እንዲህ አይነት ሚኒስቴር ይቋቋም ተብሎ ውይይት እና ክርክር ተካሂዷል በወቅቱ ስለዚህ አዲስ የሰላም ሚኒስቴር በተለይ ግጭቶችን አሁን በቅርቡ ያየናቸው ግጭቶች እንደ አዲስ አበባ ከአዲስ አበባ ውጭ በምን መልኩ ሊጠፉም እንደገና እንዳያገግሙም እንዲደረግ የሚቻልበትን መንገድ ይቀይሳል የሚል እምነት አለን። ከዛ ውጭ በየትምህርት ቤቱ እንደዚሁ ሰላም እንዴት ሊመጣ እንደሚችል እና ስለ ሰላም ትምህርት ሊቀርብ የሚችልበትም የጦርም ኃይል ራሱ ሰላምን ለማምጣት ስለሆነ ጦር የሚሄደው በዛም ማስተላለፍ ውጤት ሊያመጣ የሚችልበትን መንገድ ያመቻቻል ብዬ ገምታለሁ። የሰብአዊ መብትን በትክክል እንዲጠበቅ የሚያደርግ ይመስለኛል። እንግዲህ እንደዚህ የመሳሰሉ ስራዎችን ይሰራል ብዬ ነው የምገምተው። በአንድ በኩል ግን የሴቶች መኖር እንደዚህ ግጭት እየከፋ እየመጣ እያየን ስለሆነ እሱን የሚቀንስ በመጠኑም ቢሆን ወደ ሰላማዊ መንገድ ሊያመጣ የሚችል አሰራሮችንና አስተያየቶችን የሚያቀርቡ ይመስለኛል ብዬ ነው የምገምተው። አቶ ክቡር ገና ይሄ የሰላም ሚኒስቴር የሚለው ይልቁንም ደግሞ ግጭቶች እዚህም እዛም በሚታዩበት በአሁኑ ጊዜ አስፈላጊነቱን መገመት ይቻላል። ጠባይና አደረጃጀቱን በግልጽ በእርግጠኝነት ባናውቅም አዲስ እንደመሆኑ ለኢትዮጵያ ሌሎች ተቋማት በስሩ መሆናቸው ግን አንድ ሌላ ጥያቄ በተጓዳኝ እንድናነሳ ያደርጋል። የጸጥታ ድርጅቶች ናቸው። የመጨረሻ ውጤት ሰላምን ማምጣት የተረጋጋ ሁኔታ እንዲፈጠር ከመፈለግ ጋር የሚያያዝ ይመስላል። በርቀት ለምንረዳው ከዚህ ቀደም ከነበሩ ሀያ ስምንት የሚኒስትር መስሪያ ቤቶች ወደ ሀያ ማውረድ የተደረገውን ያህል ተጣምሮ የመጡ መኖራቸው ቀደም ሲል በጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ሆነ በጠቅላይ ሚኒስትር መለስ ዜናዊ ወቅት እናየው እንደነበረ አንድ ግለሰብ የሚኒስትር መስሪያ ቤት ኃላፊ ይሆናል፣ የቦርድ ተጠሪ ይሆናል ስራዎች በብቃት እንዳይሰሩ እንቅፋት መሆኑ በግልጽ እስኪታይ ድረስ የዘለቀ ሁኔታ ላለመደገሙ በምን እርግጠኛ መሆን ይቻላል? ጅምርም ቢሆን ሀሳብም ቢሆን ብዙ ድርጅቶችን፣ ሚኒስቴር መስሪያ ቤቶችን አንድ ስር ማምጣቱ የተወሳሰበ ቢሮክራሲ አሰራርን ለመቀነስ የተደረገ መሆኑ በይፋ ተገልጸዋል። ይሁንና ተደራራቢ ነገርስ መምጣቱ ችግር አይሆንም ወይ? እንዴት ይቻቻል ይሆን? እንግዲህ የሚታይ ነው የሚሆነው። እንግዲህ ከበስተኋላ ያለው አስተሳሰብ ግልጽ ስላልሆነ በትክክል ለመናገር ያስቸግራል። ለማንኛውም ግን እነዚህ ከደህንነትና ከጸጥታ ጋር የተያያዙ መስሪያ ቤቶች የራሳቸው ባህሪ እና የራሳቸው ደግሞ በየጊዜው እየጨመሩ እየተስፋፍቱ የመጡ ናቸው። በመሰረቱ ወደ ኋላ ዞር ብለን ስንመለከት ታሪካችንን ማለት ነው እንደነዚህ አይነት መስሪያ ቤቶች በኢትዮጵያ ታሪክ ውስጥ ከአጼ ኃይለ ሥላሴ ጊዜ ጀምሮ የመጡ ናቸው በዛውም እንግዲህ ስንመለከት በየጊዜው እየጨመሩ እንጂ እየቀነሱ አልሄዱም ስለዚህ በአንድ በኩል አንድ ቦታ መሰብሰባቸው እንዲቀነስና እንዲያውም ሰላም የሰብአዊ መብትም ማጠባበቅ ላይ የተሻለ ሁኔታ ሊፈጥሩ ይችላል ሰላምን ያመጣ የሚችልበትን በተለይ ደግሞ ሰላም በአንድ የሚመጣ የማይችል እንደሆነ ሁላችን እናውቃለን ከትምህርት ቤት ጀምሮ ተማሪዎችን መምህራኖች እንደዚሁም ደግሞ በየደረጃ ያሉ ከሚዲያ ጀምሮ ሌሎችም ክፍሎች ሰላምን ሊያነግቡ የሚችሉበትን መንገድ ሊያመቻች ይችላል የሚል እምነት ነው ያለኝ። እኔ በበኩል በተለይ አንድ አይነት መስሪያ ቤቶች እንደመሆናቸው መጠን ሊጣጠፉ የሚገባቸው ካሉ ሊጣጠፉ አይከፋም። እኔ የሕዝብ ደህንነት መስሪያ ቤት ኖሮ ሕዝብን ከሚያስጨንቅ ሊዘጋ ደስ ይለኛል። የሕዝብ ደህንነት የሚለውን የመሰለ ትልቅ ስም ይዘው ውጤቱ ሌላ ከሆነ በእርግጥም እሱን መጠየቁ አይቀርም። ውስብስብና አላስፈላጊ የሆነ አሰራርን ለማጥፋት ወይም ለማስቀረት የቀለጠፈ አስተዳደራዊ ስርዓትን ለማስረጽ የታለመ መሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተው ገልጸዋል። አቶ ክቡር ገና እንዳሉት በሂደት የሚታይ ነው። በጅምሩ ፈንጠቅ ያለውን ዜና ተከትሎ የእርስዎን ሀሳብ እንዲያጋሩን ነው የጋበዝ ነው። መልሰን በመሰል ርእሶች እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ ግንዛቤ ለመፍጠርና ለጡት ካንሰር ህሙማን የሚውል ገንዘብ ለማሰባሰብ የሩጫና የእግር ጉዞ አደረጉ። የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትሏቸው ችግሮች የሚታሰብበት ወር ከመሆን ጋር ተያይዞ በየዓመቱ የሚዘጋጀውና የዘንድሮ ለስድስተኛ ጊዜ የተካሄደ ነው። በዚሁ የሩጫና የእግር ጉዞ ኢትዮጵያውያኑና ኤርትራውያኑን ጨምሮ አሜሪካውያንና የሌሎች አገር ዜጎች ተሳትፎበት ነበር። መስታወት አራጋው በበታው ተገኝታ ዘግባለች። ዝርዝሩን እናሰማለን። ባሳለፍነው ነው ቅዳሜ በአሌክሳንድሪያ ቨርጂኒያ የጡት ካንሰር ህሙማንን ለመደገፍ በተዘጋጀው የአጭር ርቀት ሩጫና የእግር ጉዞ የገቢ ማሰባሰቢያ ፕሮግራም ላይ በመቶዎች የሚቆጠሩ ሰዎች ተሳትፈዋል። ይህ የገቢ ማሰባሰቢያ የተዘጋጀው በአልፋ የጡት ካንሰር ህሙማን መርጃ ማዕከል አማካኝነት ነበር። በዋሽንግተን ዲሲና አዋሳኝ ግዛቶች የሚኖሩ ኢትዮጵያውያን እና ኤርትራውያን በጋራ የሕክምና መሳሪያዎችን ወደ ሁለቱም ሀገራት ለመላክ ገቢ ለማሰባሰብ ሲባል ከዛሬ ስድስት ዓመታት በፊት ነበር የተጀመረው። ቬሮኒካ ሙሴ የአልፋ የጡት ካንሰር ህሙማን መርጃ ማዕከል መስራችና ስራ አስኪያጅ። የዘንድሮ ለየት የሚያደርገው ያው በሁለቱ ሀገሮች በተፈጠረው የስምምነት መንገድ ሁለቱንም ኤምባሲዎች አነጋግረናል። ጥሩ መልስ ሰጥተውናል። ስለዚህ የሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። ምክንያቱም ማሞግራም ለመላክ ነው። እንግዲህ ትልቁ ጎሉ የአልፋ አሁን እና ይህንን መሳሪያ በምንልክበት ጊዜ አንዳንድ ቅድመ ዝግጅቶች ያስፈልገዋል መንግስትም መፍቀድና የሚያስፈልጉትን ፕሮሰሶቹን እንደሚያግዙን ዘንድሮ በሁለቱም ኤምባሲዎች በኩል ተስፋና ግንኙነት ፈጥረናል። ስቲል ማሞግራም በጣም ውድ ነው እና በተለይ ኢትዮጵያ ደግሞ አዲስ መሆን አለበት የሚል ፖሊሲ ስላለው እሱን ለማሳካት የሌሎችም የዚህ ሀገር ድርጅቶች ያስፈልጉናል። በጣም ውድ ስለሆነ ምክንያቱም አሁን ይሄ በዚህ ሬዝ ባረግነው ገንዘብ ተገዝቶ የሚቻል አይደለም። የሴቶች ጡት ሲቆረጥ እጡታቸው የሚያስገቡት ፕሮሴስስ ብዙ ዶኔሽን አግኝተን በየጊዜው የላክን ነው። ባለፈው ወደ ልከናል ወደ ኢትዮጵያም ልከናል። አሁን ደግሞ በብዛት አለን። እሱን ደግሞ በሚቀጥለው ሳምንት ውስጥ ለመላክ ተዘጋጅተናል። ወይዘሮ ንግስቲ ዘወልዲ በጡት ካንሰር ህመም ለስድስት አመታት ህክምናን ሲከታተሉ ቆይተው አሁን በሙሉ ጤንነት ላይ እንደሚገኙ ይናገራሉ። ለጡት ካንሰር የሚዳርጉት ምክንያቶች ናቸው ያሏቸውን ከራሳቸው ተሞክሮ አጋርተው ያለው መጀመሪያ ምግብ አለው ኮንትሪቢተር ነው። ጭንቀት ለሰው ልጅ መጀመሪያ ጠንቀ የበሽታ ነው እና መነሻው አናውቀውም፣ ግን በተቻለ መጠን ዘና ያለ ያለ መጨነቃው ችግርን አክብዶ ያለ ማየት አስፈላጊ ከሆነ መወያየት ከሚያስፈልገው ሰው ጋር እሱ ነው። እንግዲህ አሁን ምልሽ በዚህ ነው ብለን ካንሰር እንዲህ ነው ያመጣው ብለን ልናደረገው አንችልም። ኢትዮጵያና ኤርትራ በቅርቡ የደረሱት የሰላም ስምምነት በዩናይትድ ስቴትስ ለረዥም ጊዜ ለኖሩት ለወይዘሮ ንግስቲ ትልቅ ትርጉም እንዳለው ይናገራሉ። ወይዘሮ ንግስቲ በትውልድ ኤርትራዊ ቢሆንም ተወልደው ያደጉት ግን ኢትዮጵያ ነው። እኔ ኢትዮጵያ ያደኩበት ነው፣ አገሬ ነው። ሁለቱንም ህዝቦች አንድ ናቸው። ምንም የፖለቲካም ደስሞ የለኝም። አንድ ሆነን እንደ አንድ ወንድምና እህት አብረን ተጉዘን ችግርም ሲመጣ በሽታም ሲመጣ አብረን ይ ነው። በሰላም መወያየት፣ ደሞ ኦፕን መሆን ካንሰር፣ በተለይ ደግሞ መደበቅ የለበትም። ችግራችን የባህላችን ችግር እሱ ነው። ራሳችን ያመጣ ነው ይመስለናል ይ ነው። ጤነኛ ነኝ የተባለ ዛሬ ነገ ታሞ ታየዋለሽ። ግን እኛ በንጹህ ልብ በቃ ተፋቅረን ተስማምተን፣ አንድ ሰው ሲታመም አይዞሽ ማለት በሁሉ ነገር በቃ መረዳዳት እንዳለበት አምናለሁኝ። እና እኔ እግዚአብሔርን አመሰግናለሁ እዚህ መድረሳችን እውነቴን ነው የምልሽ። ይህንን አመታዊ የገቢ ማሰባሰቢያ ዝግጅት ከሚያግዙ ተሳታፊዎች መካከል ወይዘሮ አልማዝ አንዷ ናቸው። ለዚህ የመጣ ሁሉ ምንም ልዩነት የለም። ቢኮዝ ሰው ለአንድ ዓላማ፣ ለአንድ ሀሳብ ነው የሚመጣው። የካንሰር በሽተኞች እናትን እህቶቹ ለመርዳት ነበር። በሁለቱም ሀገር ያሉት ይሄ ነበር እቅዱ። አሁን ደግሞ በይበልጥ ደስ የሚል ነው፣ በጣም ደስ የሚል ነው። ሰላም ወርዶ ደግሞ በይበልጥ ትልቅ ሆኖ ሰፍቶ የታመሙትን ለመርዳት በያሉበት እንግዲህ ያንን እርዳታ ለማድረግ ነው የምንዘጋጀውና፣ ደስታው በጣም ደስ ይላል። ሰላሙ ይቀጥላል። ሌላው ተሳታፊ በኢትዮጵያ ከትውልድ እስከ እውቀት የኖሩ ኤርትራዊ የሁለቱ ሀገራት ሰላም ስምምነት የተጋረጡ ችግሮችን በጋራ ለማሸነፍ ትልቅ አስተዋጽኦ እንደሚኖረው ይናገራሉ። አማሃደር ሙሴ እባላለሁ። የተወለድኩት ደሴ ነው፣ ያደግኩት ደግሞ ድሬዳዋ ነው። የመጨረሻ ቦታ የነበረው በኢትዮጵያ ውስጥ የጣና ፈሳሽ ማጓጓዣ ባለንብረቶች ማህበር የቦርድ አባል ነበርኩኝ። አለመታደል ሆኖ ግን በ998 ዓ ም ከቤት ንብረታችን ከተፈናቀሉት ውስጥ አንዱ ነው እና ከዛም ወደዚህ ሀገር መጥቼ ኑሬን የመሰረትኩት እዚህ ሀገር ነው። እንግዲህ ይህ የካንሰር ሶሳይቲ በትንሽ ሄቴ የተጀመረው ምንም ቢሆን ሁለቱ ሀገሮች በእንደዛ አይነት ሁኔታ ላይ በነበሩበት ጊዜ እኛ ህዝቦቹ ግን አንድነን በማለት ለአንድ አላማ ካንሰር ሶሳይቲ በመመስረት እህቴ በመሰረተችው ተስፋትፎ እናደርግ ነበር እስካለፈው ዓመት ድረስ። አሁን ግን በሁለቱ ሀገሮች በተፈጠረው የእርቅ ስምምነት መሰረት ዛሬ ለአንድ አላማ በአንድነት ኢትዮጵያውያንና ኤርትራውያን መቼም ስሙንም ልጠራው እኔ አንድ ህዝብ በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል። መታሰቢያ ከፈለኝ የጤና ባለሙያ ናት። ማንኛውም ሰው ካንሰርን ለመከላከል ተከታታይ የጤና ምርመራ ማድረግ እንዳለበት ትመክራለች። በየወሩ ራሳችንን፣ ጡታችንን ቼክ ማድረግ አለብን። አንዳንድ ነገሮችንም ለየት ያለ ነገር በምናይ ጊዜ ወዲያውኑ ለዶክተራችን በመናገር አስፈላጊውን ትክክል መደረግ እንዳለበት ለመናገር ነው። በተጨማሪም ደግሞ አመጋገባችን ሰውነት ስፖርት መስራት እንዳለብን ለመግለጽ ነው። ሌላዋ የጤና ባለሙያ መነን ሀዱሽ ናት። አንደኛ ሰው ኦፕን ሆኖ መናገር እንዳለበት እርዳታዎች በጣም ብዙ ስላሉ፣ በተለይ እዚህ ከሆነ ሪሶርስ በጣም ብዙ እንዳለ አምናለሁ ማቃ አለሁ ከዛ ውጭ ግን በተለይ ሰዎቹ አንዴ ሱ ርሊ ስቴጅ ላይ ካገኙት አንደኛ ስፒሪቹዋሊ ስትሮንግ እንዲሆኑ ያረዳቸዋል። መተባበር ካለና መተሳሰቡ ወደዛ አይነት ከመጡ ብዙ ጊዜ ግን በእኛ ባህል መደበቅና ወደ ብቻቸውን ስለሚያደርጉት ዳውን ይሆናሉ እና እሱ እሱን ለመገፋፋት ነው በቃ አብረን አብረን እንወጣዋለን ለማለት ነው። ወይዘሮ ቬሮኒካ በቀጣይ ዓመታት ለሚዘጋጁት የገቢ ማሰባሰቢያ ዝግጅቶች መሳተፍ ለሚፈልጉ የጤና ባለሙያዎችና ግለሰቦች በመጨረሻ ጥሪ አስተላልፈዋል። እና ያው ለሚቀጥለው አመት ሁሉም ሰው እንዲሳተፍ እየጋበዝን ግን በተለይ ደግሞ በዚህ አይነት በዶክተሮች ኒትሪሽን በዚህ ፊልድ ውስጥ ለሚሰሩ ወገኖቻችን ኤቢሲኤስ አር ዳት ኦርግን ገብተው ይሳተፉ ከዚህ ኦርጋናይዜሽን ጋር አብረው እንዲሰሩ ጥሪ እናደርጋለን። አለም አቀፉ የጤና የጤና ድርጅት ደብልዩ ኤች ኦ በቅርቡ ባወጣው መረጃ መሰረት በዓለማችን በየአመቱ በሁለት ነጥብ አንድ ሚሊየን ሴቶች ላይ የጡት ካንሰር ይታያል። የጡት ካንሰር ከ40 እስከ 69 የዕድሜ ክልል ላይ የሚገኙ ወንዶችና በብዛት ግን ሴቶች ላይ ሊከሰት እንደሚችል ካንሰሩ በሰውነት ውስጥ መኖሩ በጊዜ ከታወቀ ግን በሕክምና የመዳን ተስፋው ከፍተኛ እንደሆነም መረጃው ያመላክታል። መስታወትን ለዝግጅቷ አመሰግናለሁ። በየአመቱ በያዝነው ወር በወረሃ ጥቅምት ስለ ህመሙ የተሻለ ግንዛቤ ለመፍጠርና ለፈውስ ፍለጋ የሚደረገውን ጥረት ለማገዝ ከሚከናወኑ እንቅስቃሴዎች የሚካተተውን ይህን በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን ማህበረሰብ አባላት አመታዊ የሩጫና የእግር ጉዞ ስነ ስርዓቶች ነው የተከታተልነው። ሶስተኛ ዓመት ኖ በስነ ስርዓቱን ተከታትላ ስትዘግብልን መስታወት በድጋሚ ያመሰግናለሁ። አድማጮች ታዲያ የካንሰር ባለሙያና ለጡት ካንሰር ተጋልጠው ነገር ግን በህይወት ለመትረፍ የቻሉ እንግዳ ጋብዘን በጉዳዩ ወይም በዚሁ ህመም ዙሪያ ወደፊት እንወያያለን። አሁን አዳነች የሙዚቃ ክፍለ ጊዜ ነው አይደል? በእርግጥ የሙዚቃ ክፍለ ጊዜ ነው። ብዙ ዘገባ በስቷል እና ከወሬው ፋታ የሚወሰድበት ሰንበት ያለ ዜማ ነው። ያስታወቅ ይሆን የቆየ ነው። እስቲ ገምች እኔን ነገር ታውቃለህ። እንግዲህ በሙዚቃ በኩል ማሐሙድ አህሙድ ነው ተወዳጅ። ይሁን ምክንያት አጣሞኝ በምን ሰበብ ሕይወት መድነው መላ ሁሉ ገላሽ ምክንያት አታሆይም በምን ሰበብ ነትላሽ በዓይንሽ እንዳል ፈላሽ ፈራሁኛ የኛል በሚያፈልከው ጨረ Meremirinyalım, begunchocici sebebi, en ነጣብኝ በማለትም ይህም ሰበብ አይሆንም። ልጠላሻ ቃተኝም ወተት እንዴት ልጥላ ልጅነት ያደኝ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝም በምን ሰበብ ልጥላ ፍቅር ወት መላ ሁሉ ገላሽ ምክንያት በምን

የፍቅር ወጥመን ነው መላ ሁሉ ገላሽ ምን ያታጣሁልሽ በምን ሰበብ ልጥላሽ። እያለ ቆየት ባለስልቱ ስልቱ ማህሙድ አህሙድ ነበር ያዝናናን። ማህሙድ እናመሰግናለን። አድማጮች፣ አሁን እዚህ ግድም ርዕሰ ወሬዎቹን እናስታውስና ወደ ቀሪው ዝግጅቶቻችን እናልፋለን። ኢትዮጵያ ኤርትራና ሶማሊያ በምስራቅ አፍሪቃ የተገኘውን ሰላም ለማጎላበት በጋራ ለመስራት ተስማሙ። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የሶማሊያ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ የተሳተፉበት የሶስትዮሽ ውይይት በዛሬው ዕለት የተካሄደው ሞቃዲሾ ውስጥ መሆኑ በሀገር ውስጥ መገናኛ ብዙሀን ተዘግቧል። ውይይቱ ያተኮረው በሦስቱ ሀገራት መካከል ባለው የኢኮኖሚ፣ ፖለቲካና የጸጥታ ትብብሮች ላይ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቱርክ ፕሬዝደንት ረጅብ ታይፕ ኤርዶዋን ጋር ተገናኙ። ውጭ ጉዳይ ሚኒስትር ፖምፔዮ ወደ ቱርክ ያመሩት መቀመጫው ዩናይትድ ስቴትስ ውስጥ ስለሆነው ጋዜጠኛ መጥፋት የተደረገውን የምርመራ ውጤት እንደሚገልጹላቸው ከሳኡዲ አረቢያ መሪዎች ዋስትና ካገኙ በኋላ ነው። የአውሮፓ መንግስታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ካሾጊ ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ካሾጊ ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። የብሪታንያ ከአውሮፓ ኅብረት መውጣትን አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ ባልታየበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ከአውሮፓ ኅብረት መሪዎች ጋር ሊነጋገሩ ነው። አፍጋኒስታን በሚካሄደው የምክር ቤት ምርጫ ሊወዳደሩ የነበሩ ሰው በምርጫ ዘመቻ ጽሕፈት ቤታቸው ላይ በተፈጸመ የቦምብ ጥቃት እንደተገደሉ የሄልማንድ ክፍለ ሀገር ባለሥልጣኖች ተናግረዋል። የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ የቦምብ ጥቃትና የገፍ ቶክስ የከፈተው አንድ የ22 ዓመት ዕድሜ ተማሪ ነው። ዛሬ በተፈጸመው ጥቃት 18 ሰዎች እንደሞትና ቢያንስ 50 እንደቆሰሉ መርማሪዎች ገልጸዋል። ከሰዓቱ የዓለም ዜና ዋና ዋና ንብር ያሰማናቸው፣ አድማጮች አሁን ወደ ቀሪው ቅንብሮች እናልፋለን። ወደ ባህር ዳርም ይወስድናል። ለኤሌክትሪክ ኃይል ማስተላለፊያ በእንግሊዝኛው ስያሜው ትራንስፎርመር ለተባለው መሳሪያ ግዢ የሚውል ወጪ ሰባ ከመቶውን ያህል ከከፈላችሁ የመብራት ተጠቃሚ ትሆናላችሁ ተብለን ወጪውን ብንከፍልም እስካሁን ግን ተጠቃሚ አልሆንንም ሲሉ የባህር ዳርና የደብረ ታቦር ከተማ ነዋሪዎች ገለጡ። ይላል አስቴር ምስጋናው ያጠናቀረችልን ዘገባ። አቶ ግዛቸው ደነቀው የባህር ዳር ከተማ ነዋሪ ናቸው። ልደታ ሳይት እየተባለ በሚጠራው አካባቢ ቤት በቅርቡ ሰርተው ገብተዋል። ከዓመት በፊት መብራት ለማስገባት ከአካባቢው ነዋሪዎች ጋር በመሆን በባህር ዳር ከተማ ለሚገኘው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ጥያቄ ያቀርባሉ። ያገኙት መልስ ግን ትራንስፎርመር የለንም፣ ወጪውን ከሸፈናችሁ በወር ውስጥ መብራት ታገኛላችሁ ይባላሉ። ዋናው ላይን ሲገመት ከስድስት ሚሊዮን በላይ ተገመተ። ያው ሰባ በመቶ ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው። ይሁን እንጂ እስካሁን ያው ምንም መብራት ኃይል ዞር ብሎ ማላየንም ባለመግባቱ ከአንድ ሺ በላይ አባወራ ይሆናል። በሁለት ሺ አስር ነሀሴ ማለት ሁለት ሺ ዘጠኝ ለ ሁለት ሺ አስር አዲስ አመት መግቢያ አካባቢ ነው። በአንድ ወር ጊዜ ውስጥ በሚል ያው በኮሚቴ ሰብሳቢዎች አማካኝነት ለየ አባላቱ ይሄ ጥሪ ደረሰ። አብዛኛው ያው እንደምልሽ የቤት ክራይ የመረረው ነው። ቤት መሰርቶ መግባት ፍላጎት ያለው ነው። ባደረሰ ቤት ሰርቶ ማጠናቀ ሳይሆን በደረሰበት መግባት ስለሆነ የሰው ፍላጎት አመት ባል የተለመደውን ዶሮ ይሁን በቅርጫ የሚለውን ነገር ትቶ የዚህ የመብራት 3800 ነው ፐር ኢንዲቪጁዋል የከፈል ነው ለመብራት ቅድሚያ በሚል ነው አብዛኛው የከፈለው ተስፋ የሚለውን ስላየ ብዙ ሰው በደረሰበት ገብቷል እና እኔም ከዛ ውስጥ አንዱ ነኝ። ያው እንግዲህ የ2010 አመት በዓል ለመብራት ነው አውለ ነው የገባን የሚለውን እንትን እዚህ ጋር። በሌላ በኩል ደግሞ የደብረ ታቦር ከተማ ነዋሪዎች ኮሚቴ አዋቅረው የላኳቸውን አራት ሰዎች በአገልግሎት ጽፈት ቤቱ ቅጥር ግቢ ውስጥ አገኘዋቸው። መለሰ ዘውዴ እባላለሁ። ቀበሌ 0 አምስት ደብረ ታቦር ከተማ ነው የመጣሁት። የመጣ ነው ከዚህ ከ2006 ወደ 350 ምናምን ሰዎች ቀገው የሚባል ሰፈር ላይ ሰፍሮ ይገኛሉ። እያንዳንዱ 360 ምናምኖቹ በአምስት ቤተሰብ ቢባዛ እንኳን ማት ቤተሰብ ነው። ከሁለት ሺህ ስድስት ጀምሮ እስካሁን ጨለማ ውስጥ ነው ያሉት። ማህበረሰቡ አብዛኛው ማህበረሰብ ከቤቱ ውስጥ ገብቷል፣ መብራት አገልግሎት ግን የለም። እዚህ ደግሞ ዛሬ ባህር ዳር መብራት ኃይል ጽፈት ቤት የመጣ ነው የመብራት ችግር ይፈታልናል ብለን ነበር። አሁንም እዚህ ምሰሶ የለም ምን እናርጋችሁ ብለው መልሰው እየሰደዱን ነው። መፍት የለም። ክፍያ ፈጽማቸዋል? ክፍያ ፈጽመናል። አዎ ከእኛም መንግስትም ተውጣቶ ወደ አንድ ሚሊዮን ሁለት መቶ ምናምን አንድ ሚሊዮን ሶስት መቶ ሺህ ብር አካባቢ ተከፍሏል። ከህብረተሰብ ገንዘብ ተዋጥቶ ማለት ነው። አቶ ግዛቸውም ሆነ ከደብረታቦር ከተማ የመጡ ነዋሪዎች እንደነገሩኝ ከሆነ የሚኖሩበት ሰፈር መብራት ባለመኖሩ የህገወጥ መሳሪያ ሽያጭ ማካሄጃ ሆኗል ይላሉ። መብራት ባለመኖሩ እንደው ከዛም አልፎ ገና ከአንድ ሰዓት ጀምሮ የጥይት መሞከሪያ የትንሽም ትልቅ መሳሪያ መሻሻጫ ነገር ነው የሆነው። ዝም ብሎ ሌት ሲተኮስ ነው የሚያድር። ሌባውን ነው መሳሪያ ፈታሹ ነው አይለይምና ያው እንግዲህ መንግስት ምናልባት አሁን በአሁነኛው ደግሞ በአዲሱ አስተዳደር እንዲያው የሚያይልን ነገር ካለ እንጂ እንደው ባልመጣንስ ከማለት ነው እየደረስን ያለን። አቤት ያው እኔ ገብቻለሁ፣ ሰፈሩ ግን ያው አልፎ አልፎ አንዳንድ ሰዎች ነው የገቡ። ሌሎች ህብረተሰቡ ያልገባባቸው ሰፈሮች የመሳሪያ መሸጫ ሆኖ ነው ያሉት። ከጨለማነት አንጻር የተነሳ ምሸት ምሸት በጣም ጥይት ይተኮሳል። ከባድ ነው ለመኖር ዚ አካባቢ ራሱ። አቶ ወንድሙ ገብሬ የአማራ ክልል ኤሌክትሪክ ኃይል አገልግሎት የህዝብ ግንኙነት ኃላፊ ናቸው። ችግሩ ያለው መቼ ባህር ዳርና ደብረታቦር ብቻ በሁሉም ክልሎች ጭምር እንጂ ያውም ደግሞ ከአምስት ዓመት በፊት ጀምሮ ወረፋይ የሚጠብቁ አሉ አሉኝ። በአጠቃላይ በባህር ዳር ብቻ ሳይሆን በዚህ በአማራ ክልል ላይ በተለያዩ ቦታዎች ላይ የክፍያ ከፍለው የሚጠባበቁ ደንበኞች አሉ። ስለዚህ ጥያቄው ትክክል ነው። ኦልሞስት የአምስት ዓመት ባክሎግ አለብን። አሁን ወደ ባህር ዳር ስፔሻሊ ምናልባት የምንሄድ ከሆነ ወደ ሰባት አካባቢ መንደሮች አሉ። ሰባት አካባቢ መንደሮች የከፈሉት በ2000 ኅዳር 2010 እስከ ሐምሌ 2010 ባለው ውስጥ እንደ ቆይታ ሲታይ ከሌላው ጋር ለምሳሌ ሰቆጣ አካባቢ፣ ዋግምራ ዞን አካባቢ፣ ወልዲያ አካባቢ፣ ደብረ ታቦር አካባቢ እንደከፈሉት ስናይ የዚህ እንደኛ ተራ አጠባበቅ አሁን ነው የከፈሉት በሚያስፈሉ ውስጥ ነው ያሉት ለምን 2005፣ 2006፣ 2007፣ 2008 የከፈሉ ማህበራት በብዛት ስላሉ ማለት ነው። ለምን ሊከማች ቻለ? ቅድም እንዳልኩት በአቅርቦትና በፍላጎት መካከል ያለመጣጠም በመኖሩና የድርጅቱ የፋይናንስ አቅም ያን ያህል ደካማ ለመሆኑ ወደ ማህበራዊ ግዴታዎች ውስጥ ወይም ደግሞ ህብረተሰቡ በቀላሉ ይህንን አገልግሎት መጠቀም በሚያስችል መልኩ ባስቀመጠው ስትራቴጂ በዝቅተኛው አቃል ለህብረተሰቡ ስለሚያቀርብ የፋይናንስ አቅሙ ደካማ ነው የሚሆነው። ስለዚህ ምንድነው አሁን እንደ ስትራቴጂ የተያዘው ሁለት ነገር መውሰድ እንችላለን። አንደኛም ከዚህ በፊት በአዲስ አበባ ወይም የነበረው አደረጃጀት ወደ ክልል እንዲወርድ ዓላማው ምንድን ነው? ከክልል መስተዳደርና ከዞን መስተዳደሮች ከወረዳ መስተዳደሮች ጋር የትኛው ይቅደም፣ የትኛው ነው ለማህበራዊ አገልግሎት ሰፊ ሽፋን የሚሰጠው ወይ ፋይዳ ያለው የሚለውን ተናቦ ለመስራት የክልላዊ አደረጃጀት እየያዘ ነው ያለው። ይሄ አንድ አብሮ ተናቦ ለመስራት የሚጠቅም ነው ማለት ነው። ሌላው ደግሞ ከዚህ ከአወራረዱ ጋር ተያይዞ የህዝብ ክንፍ የሚባላል አሁን እያደራጀ ነው ያለው ህብረተሰቡ ችግሩንም መረዳት እንዳለ ተግዳሮቶቹ ምንድን ናቸው የሚለውንም ከህዝቡ ጋር ቁጭ ብሎ መምከር አስፈላጊ በመሆኑ አሁን የህዝብ ክንፍ እያደራጀ ነው። ሌላው ያው በማዕከል ደረጃ ግዥ ተፈጽሞ ያው እንደየቅደም ተከተላቸው የሚስተናገዱበትን መንገድም እየተመቻቸ ነው። አሁን ምናልባት ባህር ዳር አካባቢ እንደ ቅደም ተከተሉ ከሄድ ባህር ዳር አሁን የከፈለው ማለት ይቻላል። እኔ አሁን ግን ያ መሆኖ ግን አሁን ልደታ ሰፈር የሚባል አካባቢ የከፍተኛ መስመር የትራንስፎርመር ቤዝ አቁመን ጨርሰናል። በዚሁም በችግር ውስጥ ስለዚህ መቼ የሚለው ሊሆን የሚችለው ምንድን ነው? አቅርቦቱ እንደተስተካከለ ወዲያውኑ ስራ ምንጀምር ይሆናል የሚለው ሊያግባባን ይችላል። አብዛኛውን አቅርቦቱ ከውጭ ግዥ ጋር የተያያዘ ከምንዛሬ ፍላክቹዌሽን ጋር እነህ ጨረታዎችም የሚቀያየሩበት ጊዜ አለ በዚህ አመት ውስጥ ምናልባት የእቃው ተስተካክሎ የሚቀርብ ከሆነ ሁሉን የሚጀምርናቸውን ስራዎች እናጠናቀቃለን የሚለው የሚያግባባን ይመስለኛል። በቀጣይም ከህዝብና ከመንግስት ጋር የጋራ መድረክ በመፍጠር ሰፊ ውይይት እንደሚደረግ አቶ ወንድሙ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የመጨረሻው ዝግጅታችን ዲሞክራሲ በተግባር ይሆናል። አዘጋጅና አቅራቢ ሰሎሞን ክፍሌ። በዩናይት ስቴትስ ፖለቲካ ውስጥ ቁልፍ ነው ለሚባለው አማካይ ዘመን ምርጫ የቀሩት ሶስት ሳምንታት ብቻ ናቸው። በዚህ በያዝነው ጊዜ ታዲያ አውራ የሚባሉት የዩናይት ስቴትስ ሪፐብሊካንና ዲሞክራቲክ ፓርቲዎች የሚስማሙባቸውን ወይም የሚጓረሯቸውን ሀሳቦችና አካባቢዎች ለማግኘት እጅግ በጣም አስቸጋሪ እንደሆነ ብዙዎች ይናገራሉ። የተወካዮች ምክር ቤቱን ለመጪዎች ሁለት ዓመታት በበላይነት ለመቆጣጠር እየፍተፍ ጨረጨሩ ባሉበት ሁለቱም ወገኖች ዘንድ ፕሬዚዳንት ትራምፕ ራሳቸው የመጪው ምርጫ አዝማሚያ ወሳኝ ዋልታ የመሆናቸውን እውነታ ግን የሚያጠራጥር ያለ አይመስልም ይላል። በ2018 ምርጫ የትራምፕ ጫና ላይ የብሔራዊ ጉዳዮች ሪፖርተራችን ጂም ማለን ከዋሽንግተን ዲሲ ያጠናቀረውን ዘገባ ዝርዝር ሰሎሞን አባተ ይዞ ቀርቧል። የዘንድሮ የአማካይ ዘመን የተወካዮች ምክር ቤት የስቴቶችና አካባቢያዊ ሥልጣናት ምርጫ በተለይ ለፕሬዚደንት ዶናልድ ትራምፕ የግል ጉዳይ ነው። ይህ እጅግ ልዩ የሆነ እድገት ሁሉ ለምርጫው የሚቀርብ ነው ይቀርባል። እኔ የምርጫው ፉክክር ውስጥ የለሁም። ይሁን እንጂ በተለየ መንገድ ምርጫው ውስጥ አለሁ። ስለዚህ እባካችሁ ውጡና ድምፅ ስጡ። ውጡና ምረጡ። ትራምፕ ዋና የሚባሉ ደጋፊዎቻቸውን እያነቃቁ ያሉትን ያህል እንደ ጄኒ ሄይንዝ አይነት ተቺዎችንም አነሳስተዋል። ከሕግ በላይ የሆኑ ያህል አድርገው እየተንቀሳቀሱ ባሉት በኒህ ፕሬዚደንት ላይ የነቃ ተቃውሞ አለ። በዚህ ዓመት ምርጫ ውስጥ ማዕከላዊው ሰው ትራምፕ ናቸው ይላሉ የአሜሪካን ዩኒቨርሲቲው ተንታኝ ዴቪድ ባርከር። የስ ዴሞክራ ያለፈው የ2009 ዓመተ ምሕረት በኢትዮጵያ ዘመን አቆጣጠር መሆኑ ከተጠናቀቀ አንስቶ ዲሞክራቶቹ ይህችን ቀን እየጠበቁ ናቸው። እናም ሁሉም ነገር ስለ ትራምፕ ነው። ትራምፕም ያንን ሙሉ በሙሉ ይፈልጉታል። ሁሉም ነገር ስለ እርሳቸው እንዲሆን ይፈልጋሉ። ለምክር ቤት መቀመጫዎች የሚካሄዱት ምርጫዎች ብሔራዊ ይዘትና መነቃቃትን የተላበሱ እንዲሆኑ በማድረግ በኩል ያለውን ሂደት ትራምፕ እንዳፋጠኑት የጆርጅ ታውን ዩኒቨርስቲዋ ሌራ ብራውን ይናገራሉ። በእርግጥም ብሔራዊ ሆኗል። እያንዳንዱ ሰው ምርጫውን እያየ ያለው ዶናልድ ትራምፕንና ሪፐብሊካን ፓርቲያቸውን የመቀበል ወይም ያለመቀበል ውሳኔ ሕዝብ አድርጎ ነው። ለትራምፕና ለደጋፊዎቻቸው ይህ አባባል ትርጉም እንዳለው የፕሬዚደንቱ የቀድሞ ስልት አውጪና አማካሪ ስቲቭ ባነን ተናግረዋል። አይ ቲንክ ኢፍ ዩ ሜክ ዲስ ኤ ናሽናል ሬፈረንደም ኤንድ ናሽናላይዝ ዲስ ኤሌክሽን ይህንን ምርጫ ብሔራዊ ውሳኔ ሕዝብና ብሔራዊ ጉዳይ ለማድረግ የምትፈልገው በፕሬዚደንት ትራምፕ ፕሮግራም ላይ ከሆነ አሸናፊው ማን እንደሚሆን ግልጽ ነው። ዲሞክራቶች ይደፈጠጣሉ። ይሁን እንጂ የሪፐብሊካን ፓርቲውን የቀድሞ ሊቀመንበር ማይክል ስቲልን ጨምሮ በዚህ ሐሳብ ላይ ጥርጣሬ ያላቸው አልጠፉም። መልካም ይሁን ምርጫው ስላንተ እንዲሆን ትፈልጋለህ። እንደዚያ ከሆነ ለፉክክር የሚቀርበው እያንዳንዱ እጩ ስለ ምግባርህ ማብራሪያ መስጠት ይኖርበታል፣ ስለ ትዊቶችህም ኃላፊነት መውሰድ ይኖርበታል። የሜሪላንዱ የሕዝብ እንደራሴ ዳች ረፐርስበርገር እንደሚሉት ግን ይህ ሐሳብና አካሄድ ዴሞክራት ድምፅ ሰጪዎች እጅግ ግዙፍ በሆነ ቁጥር እንዲወጡ ይገፋቸዋል። የምታደርገው ሁሉ ስለ ሕዝብ ሳይሆን ስለ ራስህ እያሰብክ ከሆነ ሕዝቡ የሚፈልገውን ካልሆነ የምታደርገው ይጎዳሃል። ለምሳሌ አዛውንት ዜጎች የሕክምና አገልግሎት እየፈለጉ በፖለቲካው ጥሩ ሆነ ለመታየት ስትል ያንን የምታሳጣቸው ከሆነ ይጎዳሃል። ለዚህ ነው ድምፁን ሊሰጥ ብዙ ሰው ይወጣል ብዬ የማስበው። ቅስቀሳዎቻቸውን በራሳቸው ደጋፊዎች ውስጥ ለማቀብ የመረጡትን ፕሬዚደንት ግን ያ እምብዛም የሚያሳስባቸው አይመስልም ይላሉ የሕዝብ አስተያየት ሰብሳቢ ተንታኝና ቀማሪው ተቋም ጋለፕ ባለሙያ ፍራንክ ኒውፖርት። He's kind of given up on attempting to broaden his appeal, it looks like. It fits more with his style. He has a very, as we all know, a very bad-edged style. In the Mimaslo, Yakskasachon admasle masfat memokert at all. In the Menoko, but am Tagafach, Wemtoagi, I net zedinayad lacho, <laughs> Talat Mabejetuad Dalu, Magnatum, hul mitagalut, and Dutch Akal and Dinorifel Galu. Selezi, in the Trump la president, agenda na Kskasaun masfat, cabbadion beta. ምንም እንኳ የሚስተር ትራምፕ ስምና ፎቶ በመጪው ጥቅምት 27 በሚካሄደው ምርጫ ወረቀቶችና ኮሮጆ ላይ ባይኖርም ውጤቱ ግን በቀሪው የፕሬዝደንቱ አስተዳደር ላይ የሚኖረው ትርጉምና ጫና ብርቱ ይሆናል። አድማጮች፣ ለምሽቱ ያዝ ነው በዚሁ አበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ